A economia የኢትዮጵያ መንግስት በእጁ የሚገኙ 13 የስኳር ፋብሪካዎችና ተያያዥ መሰረተ ልማቶችን ለመግዛት ለማስተዳደር አሊያም በሽርክና ለመስራት የሚሹ ኩባንያዎች ፍላጎታቸውን እንዲያሳውቁ ጥሪ አቅርቧል። የስኳር ማምረቻ ፋብሪካዎች፣ የሸንኮራ አገዳ ማሳዎችና የኢታኖል ማምረቻዎች በተናጠል አሊያም በጠቅላላ ለመግዛት ያቀዱ ፍላጎታቸውን የሚያሳውቁበት ሰነድ በኢትዮጵያ ስኳር ኮርፖሬሽንና የገንዘብ ሚኒስቴር በኩል ተዘጋጅቶ ይፋ ሆኗል። የገንዘብ ሚኒስትር ዴኤታው ኢዮብ ተካልኝ ቀደም ብለው ስለ መንግስታቸው ውሳኔ እንዲህ ብለው ነበር። በዚህ ዘርፍ ላይ ፍላጎት ያለው የትኛውም የግሉ ሴክተር ሀገር በቀሉም፣ የውጭውም እናም ገና ፍላጎቱን ያልገለጸ ግን ፍላጎት እንዳለው የሚታሰበው ሁሉ በተቀናጀ መልኩ ፍላጎትን እንዲገልጽ የሚፈቅድ ነው። አላማው ግን መረጃ መሰብሰብ ብቻ ሳይሆን ለእኛም እንደ መንግስት የትኛው ኢንቨስተር ነው ፍላጎት ያለው በምን ደረጃ፣ በምን መልኩ? አንዳንዶቹ ምናልባት ሙሉ በሙሉ መግዛት ይፈልጉ ይሆናል። ሌሎቹ የማኔጅመንት ኮንትራት ውስጥ ገብተው የማኔጅመንት ውል የምንለው ፕሮጀክቶቹን መምራት ይፈልጉ ይሆናል። ሌሎቹ ደግሞ በሽርክና መግባት ይፈልጋሉ። የሚፈልጉትን የኢንቨስትመንት ቅርጽ በግልጽ እንዲነግሩን የሚፈቅድ ነው ይሄ አር ኤፍ አይ። ከዚህ ባሻገር ደግሞ የኢንቨስትመንት ስትራክቸሩ በምን አይነት መንገድ ነው ወደዚህ ሪሶርስ ሊያመጡ የሚፈልጉት የሚለውንም ጥያቄ ይጠይቃል። ያንን ይመልሳሉ ማለት ነው። የኢትዮጵያ መንግስት ሰነዱን ይፋ ከማድረጉ በፊት ከስኳር ፋብሪካዎቹ መካከል ያዋ ጣናል ያሉትን ለመግዛት ጥናት ያደረጉ ኩባንያዎች እንደነበሩ አቶ ለማ ጉሩሙ ይናገራሉ። የኢትዮጵያን የስኳር አምራች ዘርፍ በቅርበት የሚያውቁትና መተሐራን ጨምሮ በተለያዩ ፋብሪካዎች በኃላፊነት ያገለገሉት አቶ ለማ በዓለም ገበያ ከፍ ያለ ስም ያላቸው ኩባንያዎች ፍላጎት ሊኖራቸው ይችላል የሚል እምነት አላቸው። ከለውጡ በፊትም ስኳር ኢንዱስትሪውን በተለያየ አይነት መልኩ ለመሸጥ ወስነው የተለያዩ አካሎች መጥተው አሰስመንት እየሰሩ ነበሩ። የውጭ ኢንቨስተሮችም አሉ ፍላጎት ያሳዩ የራሳቸውን አሴስመንት የሰሩ አንድ ወደ አምስት የሚጠጉ መኖራቸውን እናውቃለን። ግን ገፍተውበት አልሄዱም። ሜቢ ከዚህ ከስተብሊቲው ጋራ በተያያዘ ያላቸው ስጋት ነው የሚመስለን። ፍላጎት አለ። በዚህ ሴክተር ኦፕሬት ሲያደርጉ የነበሩ፣ ሴክተሩን ጠንቅቆ የሚያውቁ ከሴክተሩ እርፋማነት ለማግኘት የሚቻልበትን ሁኔታ እውቀት ያለው እነሱ ናቸው ብዬ አስባለሁ። ከሀገር ውስጥ ውስን እውቀት ነው ያለው፣ በዚህ ሂደት ውስጥ አልተሳተፈም ትናንሽ ሴክተር ውስጥ ያለው እና ከተበረታታ አንዳንድ ነገሮችን አስፈላጊን የሆነ ኤክስፖዘር ከተሰጠ በጣም ብዙ ባለሙያዎች አሉ። ኢንተርናሽናል ሰፖርት የሚያደርጉ ስኳር ኢንዱስትሪ ውስጥ እነሱ አፕሮች አድርገው ህዝቡ ማሳመን ከቻሉ የሀገር ውስጥ ባለሀብትም ይሳጠፋል የሚል እምነት አለ። ምክንያቱም ይህ ስኳር ኢንዱስትሪ እጅግ በጣም ውጤታማ ማደግ ይቻላል። ኢትዮጵያ ባላት የመሬት አቀማመጥ፣ የውሃ ሀብትና የመሬት አቅርቦት በስኳር ማምረቻው ዘርፍ ስኬታማ ልትሆን እንደምትችል አቶ ለማ እምነታቸው ነው። የኢትዮጵያ መንግስት ባለስልጣናት አገሪቱ አላት የሚባለውን እምቅ ሀብት ስራ ላይ እናውላለን ብለው ከተነሱ ከራርመዋል። የዛሬው የስኳር ኮርፖሬሽን ከተቋቋመ በኋላ በሰኔ 203 ዓ.ም የብረታ ብረትና ኢንጂነሪንግ ኮርፖሬሽን አስር የስኳር ፋብሪካዎች ገንብቶ ለማጠናቀቅ ውል ፈረመ። ዛሬ ስሙ የረከሰው ይህ ተቋም ኃላፊነቱን በሚገባ መወጣት ግን አልሆነለትም። ከሰም፣ ወልቃይት፣ ኦሞኩራዝ ሁለት፣ ኦሞኩራዝ ሶስት እና ኦሞኩራዝ አምስት የስኳር ፋብሪካዎች ወዲያውኑ ከብረታ ብረትና ኢንጂነሪንግ ኮርፖሬሽን ተነጥቀው ለቻይና ኩባንያዎች ተሰጡ። የስኳር ኮርፖሬሽን ኮሚኒኬሽን ጉዳዮች ዳይሬክተር አቶ ጋሻው አይችሉህም እንደሚሉት በሜቴክ እጅ የነበሩ ፋብሪካዎች ግንባታ ለማጠናቀቅ አምስት ነጥብ ሰባት ቢሊዮን ብር አስፈልጓል። በሜቴክ እጅ ውስጥ የቀሩ ሶስት ስኳር ፋብሪካዎች ነበሩ፣ ጣና በለስ ቁጥር አንድ፣ ጣና በለስ ቁጥር ሁለት እና የኦመ ኩራዝ ቁጥር አንድ ስኳር ፋብሪካዎች። እነዚህ ሶስቱን ፋብሪካዎችም በተያያዘላቸው ጊዜ ውስጥ ማጠናቀቅ ባለመቻሉ በሁለት ሺ ዘጠኝ አመተ ምርት ጣና በለስ ቁጥር አንድ ስኳር ፋብሪካ ኮንትራት ፉል እንዲቋረጥ ተደረገ። በቀጣይ አመትም በሁለት ሺ አስር መጨረሻ አካባቢ ላይ በእጁ ከቀሩት ሁለቱ ውስጥ የጣና በለስ ቁጥር ሁለት እና የኦሞ ኩራዝ ቁጥር አንድ ስኳር ፋብሪካዎች እንዲሁ ውላቸው እንዲቋረጥ ተደረገ። ሲገነባ ከመጨረሻ ይዟቸው እንኳን የሄዱትን ሶስት ፋብሪካዎች ምንም እንኳን ባያጠናቅቅ የኦሞ ኩራዝ ቁጥር አንድ ስኳር ፋብሪካ ወደ ሰማንያ በመቶ አካባቢ ነው የግንባታ አፈጻጸም የነበረው። የጣና በለስ ቁጥር አንድ ስኳር ፋብሪካ ስልሳ አምስት ነጥብ ሰባት ዘጠኝ በመቶ የግንባታ አፈጻጸም የጣና በለስ ቁጥር ሁለት ስኳር ፋብሪካ ግን በግንባታ የዘገየ ነው። ከሀያ ሶስት ከሀያ አምስት በመቶ ግንባታ አፈጻጸም ላይ ነው ያለው። በቅርቡ የኢትዮጵያ መንግስት በወሰነው ውሳኔ መሰረት የተጀመሩ የስኳር ልማት ፕሮጀክቶች በአጭር ጊዜ ውስጥ እንዲጠናቀቁ ውሳኔ ተሰጥቶ ግንባታዎቹን የማጠናቀቂያ በጀት መድቦልናል። አምስት ነጥብ ሰባት ቢሊዮን ብር የተጀመሩ የስኳር ልማት ፕሮጀክቶችን ማጠናቀቂያ ፈንድ ፈቅዶልናል። በዚህ መሰረት ጣና በለስ ቁጥር አንድ ስኳር ፋብሪካን I know comes. ድርጅት አሁን ወልቃየትን በመገንባት ላይ ያለ የሚገኝ ነው። ይሄ ቻይና ኩባንያ ከስኳር ኮርፖሬሽን ጋር ውል ገብቶ በስምንት ወራት ጊዜ ውስጥ ስኳር ፋብሪካው እንዲያመርት ለማድረግ ውል ገብቶ እየሰራ ነው ያለው። አጠቃላይ ኮንትራቱ ለአስራ አራት ወር የተሰጠ ነው። ከአስራ አራት ወር ውስጥ የመጀመሪያዎቹ ስምንት ወራት ላይ ፋብሪካው ስኳር እንዲያመርት ያደርጋል። በቀሪዎቹ ስድስት ወራት ደግሞ ፋብሪካው አመንጭቶ ለራሱ ተጠቅሞ የሚተርፈውን ወደ ናሽናል ግሪድ ወይም ወደ ብሔራዊ የሀይል ቋት ለማስገባት ከሀይል ቋት ደግሞ ፓወር በሚያስፈልግበት ጊዜ ወደ ፋብሪካው የሚያስገባ የትራንስሚሽን ስራዎችን በቀጣይ ስድስት ወራት ውስጥ ያጠና አጠቃላይ ከአስራ አስራ አራት ወር ኮንትራት ነው። በዘጠና አምስት ሚሊዮን የአሜሪካ ዶላር ነው ውሎ የተፈራረም ነው። የኦሞ ኩራዝ ቁጥር አንድ ስኳር ፋብሪካን በተመለከተ አሁን የኦሞ ኩራዝ ቁጥር አምስት ፋብሪካን የሚገነባው የቻይናው ጄጂይሲ የሚባል ሌላው ቻይና ኩባንያ ለመገንባት ፍላጎት አሳይቶ የቴክኒካልና የፋይናንሻል ሰነዶችን ለኮርፖሬሽኑ አቅርቦ የኮርፖሬሽኑ እየተመለከተ ነው ያለ ያወጣው ከሆነ የቀረበው ቴክኒካልና ፋይናንሻል ሰነድ እንዲሁ ውል ተፈራርመው ወደ ስራ የሚገባ ይሆናል። የወልቃየት የስኳር ፋብሪካ ግንባታ በፍጥነት እየተከናወነ ቢሆንም ለሸንኮራ አገዳ ልማት የሚያስፈልገውን ግድብ በውሃ ለመሙላት ከሶስት እስከ አራት አመታት ሊፈጅ ይችላል። ይህንንም ጉድለት ለመሙላት ኔታፊም የተባለ የእስራኤል ኩባንያ ለሸንኮራ አገዳ ልማት የሚያገለግል የጠብታ መስኖ ግንባታ በማከናወን ላይ ይገኛል። የወልቃየት ስኳር ፋብሪካ ግንባታ ቀድሞ ቢጠናቀቅ እንኳ በሸንኮራ አገዳ እጦት ምክንያት በ2012 ዓ ምረት ምርት አይጀምርም። የኢትዮጵያ ስኳር ኮርፖሬሽን በ27 ዓ.ም የኢትዮጵያን ገበያ የስኳር ፍላጎት አሟልቶ ወደ ውጭ ይልካል የሚል ውጥን ይዞለት ነበር ኩባንያው ግን ኢትዮጵያ ተስፋ ያደረገችውን የውጭ ምንዛሪ ማስገኘት ቀርቶ የአገር ውስጥ ገበያውን እንኳን ማሟላት አልተሳካለትም የከሰም የኦሞ ኩራዝ ቁጥር ሁለትና ሶስት የተንዳሆ ስኳር ፋብሪካዎች ኮምፕላንት በተባለ የቻይና ኩባንያ አማካኝነት ግንባታቸው ተጠናቆ ማምረት ጀምረዋል አልሀበሽ የተባለ የፓኪስታን ኩባንያ ጀምሮት ወደ ኢትዮጵያ መንግስት የተዘዋወረው የአርጆ ደደሳ ስኳር ፋብሪካም ከአራት ዓመታት በፊት ግንባታው ተጠናቋል አቶ ጋሻው እንደሚሉት የኢትዮጵያ ስኳር ኮርፖሬሽን ከሚያስተዳድራቸው አስራ ሶስት የስኳር ፋብሪካዎች ስምንቱ በስራ ላይ ናቸው። ጣና በለስ ቁጥር አንድ እና ኦሞ ኩራዝ ቁጥር አንድ የስኳር ፋብሪካዎች እስከ 2012 ዓመተ ምህረት ይጠናቀቃሉ ተብሎ ይጠበቃል። ለመሆኑ የስኳር ኮርፖሬሽን ፋብሪካዎቹን ለመገንባት የተበደረው ገንዘብ ስንት ደረሰ? አሁን ላይ እዳውን እንግዲህ ድንገትም ስለጠየከኝ ይሄ ነው ብዬ ለመግለጽ ይቸግረኛል። ወቅታዊ የሆነ ዳታ የለኝም። ነገር ግን እስካሁን ለስኳር ልማት ፕሮጀክቶች ማስፈጸሚያ ዘጠና ስምንት ነጥብ አንድ አንድ ቢሊየን ብር ወጪ ተደርጓል። ስኳር ኮርፖሬሽን ከተቋቋመበት እስከ ሁለት ሶስት አመት por ejemplo, 2010 ሰኔ ድረስ ያለው ነው። አቶ ለማ የኢትዮጵያ መንግስት የስኳር ማምረቻዎቹን ለመሸጥ ዳርዳር ማለት የያዘው ውጤታማነት በመጥፋቱ ነው የሚል እምነት አላቸው። ፋብሪካዎቹ በኪሳራ ለመስራት ተገደዋል የሚሉት አቶ ለማ የመንግስቱ ባለስልጣናት የስኳር ማምረቻውን እውቀትና ክህሎት በሌላቸው ባለሙያዎች ለመምራት መሞከራቸው የቀውሱ ሁሉ ምንጭ እንደሆነ ይናገራሉ። ኢንዱስትሪውን የማያውቁ ሰዎች ኢንዱስትሪ ውስጥ ተቀላቀሉ። በተለይ በአየር ማኔጅመንት ሌቨል ነገሩን በጣም ኦቨር ሲምፕሊፋይ አድርገ ስላዩት ከቁጥራቸው ውጭ ሆነ። ትልቅ ኢነርሻ ነው፣ ትልቅ ካፒታል ነው ያለው። እና ያለው ሲስተም ብሬክ አደረገ። ያለውን ካፓብሊቲ በተለይ ሁማን ካፒታሉን አጣ። ያለው ሰው በሙሉ ረጅም አመት ዴቨሎፕ የተደረገው ማምፓወር ለቆ ሌላ ኢንዱስትሪ ውስጥ ተቀላቀለ። ሲስተሙም ፕሮፐርሊ አልተጠበቀምና በዛ መልኩ ሊቋቋሙት አልቻሉም። እና ከአመት ወደ አመት እያሽቆለቆለ እያሽቆለቀለ መቷል። ከአምናው ዘንድሮ እያሽቆለቆለ ነው። በሚቀጥለ አመት በዚህ ቀጥሎ ሁኔታ ከሄደ ይበስበታል እንጂ ወደ ኋላ የሚመለስበት የለም። በስኳር ልማት የመስኖ ምህንድስና ባለሙያው አቶ ሀይሉ ደበሌ የኢትዮጵያ መንግስት በአንድ ጊዜ በርከት ያሉ ፋብሪካዎች ለመገንባት መነሳ ቅሬታ አልፈጠረባቸውም። ስራው አቅም ላልነበረው ብረታ ብረትና ኢንጂነሪንግ ኮርፖሬሽን መሰጠቱ ዋናው ስህተት እንደነበረ ግን አይዘነጉም። ያለፈው የመንግስት እሳቤ ብዙ ፋብሪካዎችን ለመስራት አቅዶ የተወሰኑትን ከተሰሩ የሆነ አችቭመንት ይገኛል የሚል እሳቤ ለመኖሩ በሁሉም ሪጅኖች እኳ ፋብሪካዎችን ለመስራት ታስቦ አይቲ ጥሩ ነገር ነበረ። ስህተቱ የተፈጠረው አቅም ለሌለው ካምፓኒ በመሰጠት ነው። ወይም ደግሞ በደንብ ሳይጠና ጥናቱ ይኖራል፣ ነገር ግን ኮንትራክተሩ የአቅም የስንነት ዘመኖን ምክንያት አፈጣጠማቸው ሊወርድ ይችላል። በታሰበው ወቅት ፋብሪካው ሊደርስ ባለመቻሉ የስኳር እጥረቱ የበለጠ አግራቬት ማድረጉ ነው የሚሰማኝ። የስኳር ፋብሪካዎቹ ልክ አሁን ተነቅቀው ለሌሎች የውጭ ድርጅት ለቻይና እና በፍጥነት መስራት ለሚችሉ የሌሎች ካምፓኒዎች ቀድመው ተሰጥቶ ቢሆን አቅም ላላቸው ይህ አሁን የገባ ችግር ይፈጠራል የሚል እምነት አይኖረም። አቶ ለማጉሩሙ የስኳር ፋብሪካዎችንም ሆነ ተያያዥ መሰረተ ልማቶችን አቅምና እውቀት ላላቸው የግል ኩባንያዎች ማዘዋወር ኢትዮጵያ ለገጠማት ፈተና ሁነኛው መፍትሄ ነው የሚል እምነት አላቸው። አለበለዚያ የተጀመሩትን ፋብሪካዎች ማጠናቀቅ ብቻውን መፍትሄ አይኖረውም። አሁን ወደፊት አቅም ላለው በዚህ ዘርፍ ላይ ለሰራ አቅም ላለው ካላደረጉ የስኳር ኢንዱስትሪ አሁንም ቢሆን ከውጭ የገባ ሀገሪቷን ይደጉማል እንጂ ሀገር ውስጥ አምርቶ ለሀገሪቷ በቂ ስኳር ሊያቀርብ ይችላል የሚል ግምት የለኝም። ኦፕሬት የሚያደርገው ብቻ አይደለም። ፕሮጀክት ላይ ያሉት አሁን በጣም ብዙ ካፒታል ነው ኢንቮልቭ እያደረገ ያለው በኒው ፕሮጀክት ራሱ አንደር ቢግ ሪስክ ነው። ኢቨን ፕሮጀክቶቹ ቢያልቁ ፕሮፐርሊ ማኔጅ የሚደረጉበት ሁኔታ የለም እሱም ነው ፌል የሚያደረግ ጣና በለስ የስኳር ፋብሪካን ለመግዛት ፍላጎት ያሳየ ኢትዮጵያዊ ኩባንያ ተገኝቷል አቶ ጋሻው እንዳሉት መንግስት የቀረበው ዋጋ የሚያዋጣው ከሆነ ሊሸጥ ይችላል የወንጂ ሸዋን የስኳር ፋብሪካ የመግዛት ፍላጎት ያለው ሌላ ኢትዮጵያዊ ኩባንያም ዝግጅት እያደረገ ነው አድማጮቻችን የዛሬው መስናዶ ይህን ይመስል ነበር ሸቴ በቀለ ነኝ ጤና ይስጥልኝ